ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ሙሴ ደለለኛ ረጋ በተባበሩት መንግስታት የንግድ እና ልማት ጉባኤ በአፍሪካ መምሪያ የማምረት አቅምና ዘላቂ ልማት ንዑስ መምሪያ ኃላፊ ናቸው። በቅርቡ የጎሳ ብዝሃነትንና የጸረ ልማት አድሎ ከሰሃራ በታች ባሉ አፍሪካ ሀገራት የማምረት አቅምን የማሳድግና መዋቅራዊ ምጣኔ ሀብት ሽግግር ተግዳሮቶች ላይ ያተኮረ ጥናታዊ መጣጥፍ በአፍሪካ የልማት ጥናት ጆርናል ላይ ለንባብ አብቅተዋል። እኛም ከሰሃራ በታች ያሉ አገራት ከሌሎች የአፍሪካ ሀገራት የምርታማነትን መጠን ማሳደግ ብቃት እና መዋቅራዊ ምጣኔ ሀብት ሽግግርን በመከወን ረገድ ወደኋላ ቀርተው ያሉት ከምን አኳያ ነው፣ እንደምንስ ሊከሰት ቻለ የሚለውን መጠይቅ ቀዳሚ የቃለ ምልልሳችን መነሻ አድርገናል። ምላሻቸው እንዲህ ነው። ቶካሳውን መጀመሪያ ከልብ አመሰግናለሁ ይህንን እድል ስለሰጠኝ እና በጥናቱ ዙሪያ ውይይት እንድናደርግ ፈቅደህ ይህንን ቃለ መጠይቅ ስላደረግክልኝ ከልብ አመሰግናለሁ። ሁለተኛ እንደ ወትሮ ሁሉ ይህንን ጥናት ያደረግኩት በድርጅቱ ስም አይደለም፣ በግሌ ታትመው ነው የወጣው እንዳየኸው። በጥናቱ ላይም ይህ ጥናት እና ምልከታው የተሰራበትን ድርጅት ወይንም የተባበሩት መንግስታትን አይመለከትም የሚል አለው። ይሄም ውይይታችንን የምናደረገው በግሌ በራሴ ስም ብቻ መሆኑን መጀመሪያ ላስምርበት። እንግዲህ ስለ አፍሪካ ልማት ስንመለከት የተለያዩ መለኪያዎችን ወይም መጣኔዎችን እየወሰን ነው ሀገሮችን የምንመለከተው። ይህ ጥናት በአብዛኛው ያተኮረው በማምረት አቅም ወይም ፕሮዳክቲቭ ካፓሲቲ በምንላቸው እና የኢኮኖሚ መዋቅራዊ ለውጦች በሚመለከት በቅርብ ያወጣነው ኢንዴክስ አለ። ያ በዛ ኢንዴክስ ሀገሮችን በምናወዳድርበት መስፈርቶችን በምናይበት ጊዜ የአፍሪካ ሀገሮች በሁሉም እዛ ውስጥ ወደ ስምንት የሚሆኑ ክፍሎች ላይ የተናያየ ነው የተፈጥሮ የሰው አቅም፣ የሰው ኃይል ሀብት፣ ኤነርጂ ወይም ኤሌክትሪሲቲ አጠቃቀም፣ የኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ ስርጭት ይዘትና ኢንፍራስትራክቸሩን ተመለከተ። ከዛ ውጭ ደግሞ ተቋሞችን ኢንስቲትዩሽንስ የምንላቸው የአንድ ሀገር በዛ ኢኮኖሚ ውስጥ ያለውን የግል ክፍለ ኢኮኖሚ ፕራይቬት ሴክተሩን እና ደግሞ ኢኮኖሚ በአጠቃላይ ያሳየውን መሰረታዊ ለውጥ ወደ ሀያ ዓመታት በሚሆን ዳታ ላይ ተመስርተን ነው ያጠና ነው። እነኝህን ስናጠና የአፍሪካን ብቻ አይደለም የተመለከትነው ነው አንድ መቶ ዘጠና ሶስት ሀገሮችን ነው ያየነው እና በእያንዳንዱ አሁን ባነሳቸው ስምንት ዘርፎች ወይም ክፍሎች ውስጥ የተለያዩ መለኪያዎችን ወይም ኢንዲኬተርስ የምንላቸውን ተጠቅመን ነው በአጠቃላይ አርባ ስድስት መለኪያዎችን ወይም ኢንዲኬተሮችን የተጠቀምነው ወይም ጠቋሚ መለኪያዎች ማለት ትችላለን። እና ሀገሮችን በምናወዳድርበት ጊዜ አፍሪካ በተፈጥሮ ሀብቷ ላቅ ያለ ደረጃ ነው የምታሳየው፣ በተለይ ከሳህራ በታች ያሉ አፍሪካ ሀገሮች ግን በሌሎቹ በኢኮኖሚ በለው ለዓለም አቀፍ ንግድ በሚቀርቡ ምርቶች በር በሰዎች አኗኗር፣ በገቢ ደረጃ፣ በትምህርት፣ በሰው ኃይል ጥራት እና በጤና አጠባበቅ፣ በተቋሞች ዘርፍ እና በአጠቃላይ አንድን ኢኮኖሚ ለማደግ በሚያስችሉ ጉዳዮች ላይ በጣም በጣም በሚያስፈራ መልኩ ወደኋላ የቀረው ይህ ክፍል ነው የአፍሪካ ከሰሃራ በታች ያሉ የአፍሪካ ሀገሮች ነው። እንግዲህ ይህንን ተጠየቃቢ ወይም የሪሰርች ኮሽን አድርገን ለምንድን ነው ይሄ ሁሉ የተፈጥሮ ሀብት እያለ ይህ ክፍል የአፍሪካ ክፍል በተለይ እጅግ ወደኋላ የቀረው በሌሎች መስፈርቶች የሚለውን ነው ለመመለስ የሞከር ነው። ይህ ብቻ አይደለም። ሌሎች ዓለም አቀፍ መለኪያዎች ወይም መጣኔዎች ላይ ይሄንን የማምረት አቅማቸውን አንድ ላይ ይዘን ለማየት ሞክረናል። በዛም መጣኔ ደግሞ የአፍሪካ ሀገሮች እጅግ በጣም በሚዘገንን ሁኔታ ወደኋላ መቅረት ብቻ ሳይሆን እንደውም ወደኋላ ሁሉ እያሽቆለቆሉ የሄዱበት ሁኔታ ነው እና ያለው እና ይህ ጉዳይ ምንድን ነው የሚለውን ነው። በእርግጥ ለዚህ አይነት ደካማ ውጤት አሁን የምንመለከተው የጎሳ ክፍፍል ብቻውን ወይም የጎሳ ብዝሃነት ለብቻው እንደ አንድ ችግር ሊወሰድ ይችላል እንጂ ብቻውን ግን ችግር እንዳልሆነ ነው የምንመለከተው። ይህ እንግዲህ የአስተዳደር ሁኔታ፣ የፖለቲካ ዝግጅት፣ የትምህርት ጥራት፣ የጤና አጠባበቅ በአጠቃላይ በልማት ዘርፎች የምናፈሰው መዋለ ነዋይ ፕራይቬት ሴክተሩ ወይም የግል ክፍለ ኢኮኖሚ ለሀገር ጠቀሜታ የሚያውላቸው ጉዳዮች ሁሉ አንድ ላይ ተሰብስበው ሲታዩ ነው የአፍሪካን ወደኋላ መቅረት በሚገባ ሊገልጽ የሚችለው። እና ግን ይሄ እንዳለ ሆኖ በኢንቨስትመንት በፋይናንስ ቅድም ባነሳዋቸው ጉዳዮች ሁሉ በርካታ ጥናቶች ተደርገዋል እና የጎሳን በሚመለከት ከኢኮኖሚ ጋር ያለውን ተያያዥነት ወይም ተጣማጅነት እየሰጠና ብዙ ነገር የለም። ከሰሃራ በታች ካሉ ሀገራት ውስጥ በተለይ አንዱ በቅርበት ከኢትዮጵያ ወቅታዊ ሁኔታ አኳያ ያ ምን ያህል ጉልህ ምክንያት ነው? ኢትዮጵያ ውስጥ ላለው አሁን ማንነት ፖለቲካ ገኖ ያለበት ሁኔታ ነው። ፖለቲካዊ መዋቅሩም የተዋቀረው በዛው በቋንቋና ጎሳን መሰረት ባደረገ መልክ ነው። ይሄ አንድ ራሱን የቻለ ልዩ ምሳሌ ሊሆን ይችላልና ይሄንን ከሌሎች አፍሪካ ሀገራት ጋር በማነጻጸር እንዴት ይገልጡታል? ምን ጉዳቶችን አድረሷል? በተለይ ከምጣኔ ሀብት አኳያ እንግዲህ እንደምታየው ብዙ አገሮች የዚህ አይነት ችግር ያለባቸው በመዘናቸው መመዘኛዎች በሙሉ በመጨረሻው ደረጃ ያሉ ናቸው፣ ማለት እጅግ ዝቅተኛ በሆነ ደረጃ ያሉ ናቸው። ከመቶ ዘጠና ሶስት ሀገሮች አብዛኛዎቹ የአፍሪካ ሀገሮች ከመቶ ሰማንያ በላይ ባለ ደረጃ ውስጥ ነው ያለው ይህ የሚያሳየው የዚህ ትንሽ እንደ ትንሽ የታየው ወይም ብዙ ቦታ ተሰጥቶ ጥናት ያልተደረገው እንዲህ አሁን ያነሳቸው አይነት ቀውሶች በየሀገሮቹ ላይ ከፍተኛ ጫና ማሳየታቸውን ነው የምንመለከተው እና አንድ ነገር በአነሳው ላይ ሁሉ ጨምርና ወይም ህዝብ በተከፋፈለ ቁጥር ብዝሃነቱ አይደለም ችግር እየፈጠረ ያለው ግን ብዝሃነትን አስመልክቶ የሚደረጉ መናቆሮዎች ልዩነትን የሚያሰፉ የፖለቲካ አካሄዶች፣ የፖሊሲ አፈጻጸሞች፣ ግጭቶች፣ እኩል የሀብት ክፍፍል አለመኖር፣ እኩል የፖለቲካ አካሄድ፣ ሁሉንም ያቀፈ የፖለቲካ አካሄድ፣ ሁሉንም ተጠቃሚ የሚያደርግ የፖሊሲ አወጣጥ በሌለበት ሀገር ፖላራይዜሽን የሚሉት ወይም ግጭቶች ወይም ውጥረቶች ወይም አለመግባባቶች እንዲሁም ደግሞ የበለጠ ደግሞ መከፋፈል ፍራክሽናላይዜሽን ነው የሚሉት እየበዛ ነው የሚሄደው። እና ይሄ ትልቁ ችግሩ ብዙ ችግሮችን ያስነሳል፣ ግን ዋና ዋናዎቹን ባጭሩ ልጥቀስልህና፣ ትልቁ ነገር የሚመጣው በሀብት ክፍፍል አለመግባባት፣ ፖሊሲ አወጣጥና አካሄድ ላይ ስምምነት አለመኖር፣ ሀገራዊ ስምምነት አለመኖር፣ ብሔራዊ ካፒታል ወይም መዋለ ንዋይ ከማበልፀግ ይልቅ የግል ወይም የቡድን ካፒታል የማበልፀግ ይህ ደግሞ ዘላቂነት እንደሌለው በተለያዩ ሀገሮች በእኛም ሀገር ባለፉት ሰላሳና አርባ ዓመታት ሲተገበር የነበረው ኤትኒክ ካፒታል ፎርሜሽን በተለያየ ዘርፉ በተለያየ መልኩ በስራ ላይ ውሏል። ግን ዘላቂ ልማትን ሊያመጣ አልቻለም። ሀገራዊ ልማት ወይም ማህበረሰባዊ ልማት ወይም የሰዎች የዜጎች የኑሮ የመለወጥ እንዲኖር አላስቻለም። ስለዚህ አንድ ትልቅ ግድፈት ያመጣል ማለት ነው። ሁለተኛው እንደምታውቀው እንግዲህ አንድ ሀብት የምንለው ነገር ሁል ጊዜ የተወሰነ ነው። ለሁሉም የሚበቃ እንዲበቃ ተደርጎ ካልተሰራበት በቀር ልዩነቶችን ያመጣል። በህብረተሰብ መካከል ልዩነት ያመጣል። ራሱ አሁን በምናወራው በጎሳዎች መካከል ለሁሉም የሚዳረግ የሀብት ይዘት ስለማይኖር ከፍተኛ ችግር እና ውጥረት እ ብን አንድ ነን በሚሉ አንድ በሆኑ ጎሳዎች ውስጥ ሁሉ ልዩነት ያስከትላል፣ እና እንደዚህ በሚያስከትልበት ጊዜ ውጥረቶች ይበዛሉ፣ ግጭቶች ይመጣሉ። ለልማት የሚውለው ገንዘብ እና ሀብት ጦርነቶችን ለማብረድ እንደገና ደግሞ በጦርነት የፈረሰው ደግሞ እንደገና ለማንሰራራት እና ለመገንባት ስለሚሆን ልማትን በእጅጉ ይጎትታል። ትልቁ ነገር ምንድን ነው? ልማት የሁሉንም መነሳሳት ያለውን አቅም አቅም አሟጦ መጠቀም ለኢኮኖሚ እድገት ብቻ ሳይሆን ለማህበራዊ እድገት፣ ለማህበራዊ ፖሊሲዎች አፈጻጸም እጅግ በጣም ጠቃሚ ስለሆነ የተከፋፈሉ ሶሳይቲዎች አንድ አይነት ሀገራዊ እይታ ያላቸው ሶሳይቲዎች የተለየ እና የተሻለ የኢኮኖሚ ይዘታቸው፣ የኢኮኖሚ አያያዛቸው፣ የኢኮኖሚ እድገታቸው ከፍ እያለ መጥቷል። ህንድን ልንወስድ እንችላለን። ቻይናን ልንወስድ እንችላለን። ቻይና ውስጥ ዋን ቻይና ፖሊሲ ነው የሚተገበረው። ህንድ ደግሞ በተፈጥሮ ከረጅም ጊዜ ጀምሮ በኢንዲያን ካፒታል ወይም ናሽናል ካፒታል ነው ትልቁ ፍልስፍና ናቸው። እና በብዝሃነት ከአፍሪካ ያነሱ ሀገሮች አይደሉም። እነኚ ሀገሮች ግን መሰረታዊ ለውጥ፣ ሀገራዊ ለውጥ፣ ህብረተሰባዊ ለውጥ እያስገኙ በመገስገስ ላይ ናቸው ያሉት። እነ ሲንጋፖር ማሌዥያንም እንደ ሌሎቹ ሀገሮች ሆሞጂኔስ ወይም አንድ የሆኑ አይደሉም። ግን ያሏቸውን ልዩነቶች አቻችለው እንደውም ከልዩነት የሚገኘውን ዲቪደንድ ለልማት አውለው እጅግ በአጭር ጊዜ ውስጥ ከፍተኛ ምርታን፣ ከፍተኛ ለውጥ ያሳዩ ሀገሮች ናቸው። ጥሩ። አሁን እንዳነሱት በተለይም አንዱ ከዚህ ይልካለው ችግር፣ በተለይም ጠንካራ በሆነ ሂደት ውስጥ በርካታ የጎሳ የተለያዩ ጎሳዎች ወይም ዝርያዎች ኖሯቸው ግን በምጣኔ ሀብት እድገታቸው ከፍ ያለ ቦታ ላይ ሊሄዱ ከቻሉትን አገሮች በመሳሌነት አንስተዋል። ለዛም ወደ ብሔራዊ ካፒታል ላይ የማተኮርና ያንን ማዕከል የማድረግ እንደሆነ ጠቁመዋል። ብሔራዊ ካፒታል ሲባል ምን ማለት ነው? እንዴትስ ነው እውን የሚሆነው? ከባድ ጥያቄ ነው፣ ግን መሰረታዊ ጥያቄ ነው፣ መመለስ ያለበት ነው። ብሔራዊ ካፒታል ሲባል የአንድ ካፒታል ብሔራዊ ይዘቱ የሚለካው በአንድ ሀገር ውስጥ ባለው ስርጭቱ ነው። የተወሰነ አካባቢ ብቻ ተወስኖ ኢንቨስት የሚደረግ ካፒታል ብሔራዊ ካፒታል ሊባል አይችልም። ይሄ ሞር ሪጂናል ወይም ኤትኒክ ቤዝድ በሆነ የሆነ ፖሊሲ ባለባቸው ሀገሮች ኤትኒክ ካፒታል ነው የሚባል እና አንዳንድ ጊዜ የማምረት አቅም በሌለበት አካባቢ እንኳን ፋብሪካ የመክፈት እድሎች ይኖራሉ ብዙ ተጓዥ የሌለበት የአውሮፕላን ጣቢያዎችን የማቋቋም እድሎች እና መንገድ እንትኖች ይኖራሉ፣ ጥረቶች ይደረጋሉ። ከውጭ የሚገኘው ፍሰት ወደ አንድ ሀገር ከሚፈልስ ወይም ወደ ተለያዩ ወይም ሪሶርስ ወዳለበት ከሚፈልስ የፖለቲካ ትኩረት ወደ ተሰጠው ሪጅን እና አካባቢ እንዲፈልስ ይደረጋል። ከውጭ የሚገኙ ብድሮች በሚያስፈልጉ መሰረታዊ መዋቅሮች ወይም ኢንፍራስትራክቸር ላይ ከማዋል በተወሰነ ክልል ላይ እንዲሆን ብቻ ሲደረግ ይሄ ናሽናል ካፒታል ፎርም ማረግ ሪጅናል ካፒታል ወይም ኤትኒክ ቤዝድ ፖለቲክስ ባለበት ኤትኒክ ካፒታል ፎርሜሽን ነው ሊድ የሚያደርገው። ሁለተኛ፣ የንግድ ድርጅቶችን በሚመለከት በሰውነት በማንነት ካፒታል ባለበት ተወዳድሮ ከመኖር ይልቅ በጎሳ ፖለቲካ ተጠቃሚ ለመሆን የሚያስችሉ ኤትኒክ ኤንተርፕሪነር ወይም የጎሳ ነጋዴዎች ልትላቸው ትችላለ። የጎሳ ቢዝነሶችን ነው ይሄንን የሚፈጥር ካፒታል ናሽናል ካፒታል ሊሆን አይችልም። በተወሰነ አካባቢ፣ በተወሰነ ክልል፣ በተወሰነ ጎሳ ዙሪያ ኢንቨስት ስለሚደረግ ብሔራዊ ወይም ሀገራዊ ይዘት ሊሆን ሊኖረው አይችልም። ሶስተኛው እና መጥፎ ገጽታው ደግሞ እንዲህ አይነት ካፒታል ወደ ተለያዩ ሀገሮች ሙቭመንት ነው እንዲሸጋገር እንደ ልብ እንዳይፈስ እንደ ልብ በተፈለገበት ሄዶ ኢንቨስት እንዳይደረግ ያሉ ፖሊሲዎች ቀይደው ስለሚይዙ፣ ስለሚከለክሉ የካፒታል ሙቭመንቱን ሪስትሪክት ያደርገዋል፣ ሊሚት ያደርገዋል እና ለማምረቻ የሚገለገሉ ምርቶች ከቦታ ወደ ቦታ በቀላሉ እንዳይጓጓዙ ዕድል ስለሚ ይሄ ኤትኒክ ካፒታሊዝም ወይም ኤትኒክ ካፒታል ፎርሜሽን ለብሔራዊ ካፒታል ፎርሜሽን ለአንድ ሀገር አጠቃላይ እድገት በሚመጣ መልኩ መዋለ ንዋይ እንዳይፈስ ስለሚያደርግ ትልቅ ማነቆ ሆኖ ትልቅ ችግር ሆኖ ይታያል። በብዙ ሀገሮች ይህንን አይተነዋል። ኢትዮጵያም ውስጥ እንዳይኸው እንዲህ አይነት ትሬንዶች የተጀመረው ነበረ። ባንኮች እንኳን ሲቋቋሙ በጎሳ ሀረግ ነው ባንኮች የሚቋቋሙት። ይሄ በራሱ ዲስክሪሚኔቲንግ ነው። ሌሎቹ እንዴት ነው የሚጠቀሙት የሚለውን እንዳናይ ይከልለናል። በሰዎች ውስጥ ነው የመስራት የመፍጠር ችሎታ ያለው እንጂ በጎሳ ውስጥ አይደለም ያለው። ስለዚህ የሰው አቅምን የሰው ሀብትን እንደ ሰው መጠቀም እንዳንችል ይከለክለናል። በአጠቃላይ የጎሳ ፖለቲካ ወይም ፖላራይዜሽን ወይም ኤትኒክ ቤዝድ ፖለቲክስ ወይም አይደንቲቲ ቤዝድ ፖለቲክ የዚህ አይነት ችግሮች አሉ። እውቀት እንኳን ከክልል ወደ ክልል ከጎሳ ወደ ጎሳ እንዳይሄድ ገድቦ ይይዛል። እውቀትን የሚያክል ካፒታል ደግሞ የለም። ለአንድ ሀገር እድገት መሰረቱ የሰው እውቀት ኢኖቬሽን፣ ኖሌጁ በደንብ ተደርጎ ጥቅም ላይ ሲውል ነው። ከዛ ውጪ ካፒታል ብቻ እንኳን ካለ ማደግ አይቻልም። ሰው፣ የሰው እውቀት እንደ ሰው ዜጎችን የማገልገል ዜጎች ጋር ሄዶ ኢንቨስት የማድረግ ሀብትና መፍጠር ነው። እንግዲህ ብዙ ልዩነቶች አሏቸው እና በአጭሩ ኤትኒክ ካፒታል እና ናሽናል ካፒታል የምንላቸው ነገሮች እነኝህ ናቸው። መሰረታዊ ችግሮቹ የፋክተርስ ኦፍ ፕሮዳክሽን የምንላቸው ከቦታ ወደ ቦታ እንደ ልብ እንግዲህ ካፒታል አንዱ ፋክተር ነው። ከቦታ ወደ ቦታ እንደ ልብ ሄዶ እንዳይሰራ ያግዳል። የመሬት ፖሊሲዎች ብትል፣ የባንክ ፖሊሲዎች፣ የብድር አሰጣጣኝ ሁሉ እንደዚህ አይነት ሲስተም በሚከተሉ አገሮች። ትልቅ ችግር የሚያመጡ ናቸውና ለልማት ትልቅ ደንቃራ፣ ትልቅ እንቅፋት ናቸው። ከዶክተር ሙሴ ደለለኝ ጋር ያካሄድነው ቃለ ምልልስ በዚሁ አላበቃም። በቀጣዩ ክፍል የከተሞች እድገትና የኢንዱስትሪ ልማት መፋጠን የዘር ፖለቲካን ለማጥበብ ስለሚኖረው ሚናና የቦትስዋናን የብሔራዊ አንድነት ግንባታን ተሞክሮች አጣቅሰው ምክረ ሀሳባቸውን ያጋራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።